ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ሶሪያ ውስጥ የሚዋጉ የአሳድ መንግስት ተቃዋሚዎችን ለማገዝ ዩናይትድ ስቴትስ ልዩ ኃይል እንደምትልክ ባለፈው አርብ አስታውቃለች። ቀደም ሲልም ዜናውን አሰምታን ከተለያዩ ጦርነት ቀጠናዎች የአሜሪካን ወታደሮች ማስወጣት ለያዘው የኦባማ አስተዳደር እርምጃው አንጻራዊ ነው ተብሏል። የቪኦኤ ዘጋቢ ማይክል ቦማን የላከውን ትዝታ በላቸው ታቀርባለች። ዩናይትድ ስቴትስ ወደ ሶሪያ ልዩ ኃይሎችን ለመላክ መወሰኗ ካለፈው አርብ ጀምሮ ለፕሬዝደንትነት የሚወዳደሩ የሁለቱም ፓርቲዎች አባላት መካከል የክርክር ነጥብ ሆነዋል። ይሁን እንጂ እንደ አውሮፓ አቆጣጠር በ2017 ዓ ም ፕሬዝደንት ኦባማን ለመተካት በእጩነት ለመቅረብ ከሚጥሩት የሪፐብሊካንም ሆነ የዴሞክራቲክ ፓርቲ አባላት ሀሳቡ እሰየው የተባለለት አልሆነም። የሪፐብሊካኑ እጩ ሰናተር ማርኮ ሩቢዮ እስላማዊ መንግስት፣ አከርካሪውን መመታት አለበት ይላሉ። ወይ እነርሱ፣ ወይኛ እናሸንፋለን። ወረራቸው በሶሪያ ወይንም በኢራቅ እንደማይገደብ ስለምናውቅ ከወዲሁ መንቀሳቀሻ ሜዳ በማሳጣት ድባቅ ልንመታቸው ይገባል ይላሉ ሩቢዮ። የሆነ ሆኖ ሩቢዮ ውሳኔውን ቀደም ብሎ ባለማድረግና አሜሪካ በሙስሊም ዓለም በከባድ ጥረት አገኘች ያሉትን ድል በከንቱ በማባከን ፕሬዚደንት ኦባማን ኮንነዋል። እኚህ ፕሬዚደንት የታወቁት ከጦርነት በመሸሽ ነው። የተመረጡትም ወታደሮችን ከኢራቅ ከአፍጋኒስታን እናስወጣለን፣ የአሜሪካ ጣልቃ መግባት መቆም አለበት ያሉ ናቸው በማለት ኦባማን ተችተዋል ሩቢዮ ማርኮ ሩቢዮ ከፍተኛ የአሜሪካ የጦር ኃይል በሱሪያ ተመድቦ እስላማዊ መንግስት እንዲወጋም አይደግፉም። ይልቁንስ ቁጥራቸው ሰፋ ያለ የመካከለኛው ምስራቅ አገሮች የሱኒ አክራሪዎችን ነጥለው እንዲወጉ አሜሪካ ማስተባበር አለባት ነው የሚሉት። ሩቢዮ የሰጡት አስተያየት ከሊበራሉ የዴሞክራቲክ ፓርቲ ተወዳዳሪ ከበርኒ ሳንደርስ አመለካከት ጋር ተመሳሳይ ነው። ሳንደርስ ቁጥራቸው 50 የሚደርስ ወታደሮችን በሶሪያ መመደብ የከፍተኛ ጦርነት ጅምር እንዳይሆን ስጋት ያሰማሉ። እንደ ካሁን ቀደሞቹ ጦርነቶች ዩናይትድ ስቴትስ ማለቂያ የሌለው የሌሎች አገሮች ቀውስ ውስጥ ጣልቃ መግባት የለባትም ይላሉ። እስላማዊ መንግስት የጋረጠውን ችግር ዓለም በጋራ ሊፈታው ይገባል ይላሉ በርኒ ሳንደርስ። በህዝብ የሀሳብ መለኪያ ሰንጠረዥ በውድድር ቀድሞ የሚታዩት ዴሞክራቷ ተወዳዳሪ ሂለሪ ክሊንተን ግን ወታደሮች ወደ ሶሪያ መላክ አስፈላጊነቱ ላይ ከፕሬዝደንት ኦባማ አስተዳደር ጋር ይስማማሉ። በአሁኑ ጊዜ አስፈላጊነቱ በግልጽ ይታየኛል፣ ሆኖም በመካከለኛው ምስራቅ ሰፊ የምድር ጦር ማስፈንን እቃወማለሁ ብለዋል ክሊንተን። ዋይት ሀውስ ወደ ሶሪያ የሚላኩት የዩናይትድ ስቴትስ ወታደሮች የፕሬዝደንት አልአሳድ ተቃዋሚ በመሆን አይስልን የሚወጉትን የሚረዱና የሚያሰለጥኑ ናቸው ብለዋል። ይህ ኃይል በቀጥታ በጦርነት በመካፈል ሚና አይኖረውም ብለዋል የዋይት ሀውስ ቃል አቀባይ ጆሽ አርነስ።